ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ግብፅ ስለ ህዳሴ ግድብ ቴክኒካዊ ንግግር መዘግየቱ እንዳሳሰባት ተገለጸ፣ የኢትዮጵያ አምባሳደር የሚያሳስብ ነገር የለም ማለታቸው ተዘገበና የእስክንድር ነጋ ደብዳቤ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዴይሊ ኒውስ የተባለው የግብጽ ጋዜጣ የግብፅ የውሃ ሀብትና የመስኖ ሚኒስትር ስለ ታላቁ የህዳሴ ግድብ ግንባታ ውይይት እንዲደረግ ላቀረበት ጥሪ ኢትዮጵያ ምላሽ አለመስጠቷ ግብፅን አሳስቧል ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብደል አቲ እንደተናገሩ ዘግቧል። የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮች ታላቁ የህዳሴ ግድብ ግብፅንና ሱዳንን በመሳሰሉት የግርጌ ተፋሰስ ሀገሮች ላይ ሊኖረው ስለሚችለው አንደምታ ዓለም አቀፍ የጠበብት ኮሚቴ ያቀረበው ዘገባ መተግበርን በሚመለከት በቴክኒካዊ ጉዳዮች ላይ ለመነጋገር አቅደዋል። ግብፅ ንግግሩ እንዲካሄድ በድጋሚ ጥሪ እንደምታደርግ አንድ የግብፅ ዲፕሎማሲያዊ ምንጭ ጠቁመዋል። ጊዜ ሳናጠፋ መንቀሳቀስ አለብን ያለው ዲፕሎማሲያዊ ምንጭ ኢትዮጵያ ጊዜው ስለማያመች ቀጠሮ መያዝ አለበት ብላለች ማለቱን የግብፁ ጋዜጣ ገልጿል። ቃል አቀባዩ አብደልአቲ የቀድሞው የግብፅ የውጭ ጉዳይ ሚኒስትር መሐመድ ካሜል አምር አዲስ አበባንና ካርቱምን ጎብኝተው ቴክኒካዊ ንግግሩን ወዲያውኑ ለመጀመር ከተስማሙ ወዲህ አንድ ወር ሙሉ ማለፉን አስገንዝበዋል። የጠበብቱ ኮሚቴ ዘገባ ግድቡ ሊኖረው ስለሚችለው አንደምታ ጥልቀት ያለው ጥናት እንዲደረግ ሀሳብ አቅርበዋል። የተባለው ጥናት ሳይደረግ የሚያስከትለው ነገር በውል ስለማይታወቅ ጊዜ መጥፋት የለበትም ማለታቸውን ደይሊ ኒውስ ጋዜጣ አውስቷል። ኢትዮጵያ የጠበብቱ ኮሚቴ ያቀረበውን ሐሳብ እንደምታከናውን በኦፊሴል ያስታወቀች ቢሆንም ግድቡን መገንባት ቀጥላለች ሲሉ አብደልአቲ እንደተናገሩ ጋዜጣው ጠቁሟል። የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን ወደ 24 ከመቶ የግድቡ ግንባታ እንደተጠናቀቀ ባለፈው ሳምንት አስታውቀዋል። አብደልአታ በበኩላቸው የሁሉንም ጥቅም የሚጠብቅ የእርቅ ግልግል ላይ ለመድረስ ያለው እድል እንደማይባክን ተስፋ አደርጋለሁ። የሚጠበቀው ጥቅምም ኢትዮጵያ ለልማት ያላት መብትና ግብፅ ደግሞ ብቸኛውን የውሃ ምንጯን ለመጠበቅ ያላት መብት ይሆናል ሲሉ አስምረውበታል። የግብፅ የውሃ ዋስትና ለድርድር አይቀርብም ማለታቸውም ዴይሊ ኒውስ የተባለው የግብፅ ጋዜጣ አስነብቧል። ሺንዋ የተባለው የቻይና የዜና አገልግሎት በበኩሉ በግብፅ የኢትዮጵያ አምባሳደር ማሕሙድ ድሪር ኢትዮጵያ ከግብፅ ጋር ያላትን ጠንካራ ግንኙነት የመጠበቅ ጽኑ ፍላጎት አላት፣ በአባይ ወንዝ ላይ የሚገነባው ታላቁ ሕዳሴ ግድብም በሁለቱ ሀገሮች ግንኙነት የውጥረት ምንጭ አይሆንም ሲሉ እንዳስገነዘቡ ጠቅሷል። የሕዳሴ ግድብ መገንባት የግብፅን የውሃ ድርሻ አይጎዳም፣ የሚጠቀሙትም ሁለቱ ሀገሮች ናቸው ብለዋል። በሁለቱ ሀገሮች መካከል ያለው የጋራ ጥቅም መጻኤ ዕድላቸውን ያስተሳስራል። የኢትዮጵያና የግብጽ ግንኙነት ታሪካዊና ዘላለማዊ ነው ያሉት አምባሳደር ማሕሙድ፣ አልፎ አልፎ ሊከሰቱ የሚችሉ ጥቃቅን ችግሮች ግንኙነታቸውን ሊጎዱ አይችሉም። አብዛኞቹ የአፍሪካ ሀገሮች በቅኝ አገዛዝ ስር በነበሩበት ጊዜ እንኳን የኢትዮጵያና የግብጽ ዲፕሎማሲያዊ ግንኙነት የ85 ዓመት ዕድሜ ያለው ሲሉ አምባሳደሩ ማስረዳታቸውን ሽኗ አውስቷል። ኢትዮጵያ ባለፈው ግንቦት ወር የአባይ ወንዝን የፍሰት አቅጣጫ መቀየሯን መሰረት በማድረግ ለግብፃውያን አዲስ ነገር እንዳልሆነ አምባሳደር ማሕሙድ ሲያስረዱ፣ ግብፅና ሱዳን ግድባቸውን ሲገነቡ እንደዛ አድርገው ነበር ሲሉ ማስገንዘባቸውን የቻይናው የዜና አገልግሎት ጠቁሟል። ግብፅ ስለ ህዳሴ ግድብ ግንባታ ጉዳይ አስቸኳይ ስብሰባ እንዲደረግ ያቀረበችው ጥያቄ ከኢትዮጵያ ምላሽ አለማግኘቱ እጅግ እንዳሳሰባት መግለጿን የዜናው አገልግሎት ጠቅሶ አዲሱ የግብፅ የውጭ ጉዳይ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትርን ባለፈው እሁድ በስልክ እንዳነጋገሩ ኢትዮጵያ፣ ግብፅና ሱዳን የጠበብት ኮሚቴ ያቀረባቸውን ሀሳቦች ለመተግበር ሶስት ሀገሮች ቴክኒካዊ ምክክር ማድረጋቸው ጠቃሚ ነው ማለታቸውን ሽኗ ገልጿል። በግብፅ የኢትዮጵያ አምባሳደር ማሕሙድ ድሪር በበኩላቸው የሚያሳስብ ነገር የለም፣ ስብሰባው ይካሄዳል፣ ኮሚቴው ያቀረባቸው ሀሳቦችም ይመክሩባቸዋል ማለታቸውን ሽኑዋ የተባለው የቻይና የዜና አገልግሎት አስነብቧል። ኒውዮርክ ታይምስ ጋዜጣ ደግሞ እስክንድር ነጋ ከእስር ቤት ላኮ የተባለውን ደብዳቤ አውጥቷል። የአስተያየት አምድ ላይ የወጣው የእስክንድር ነጋ ደብዳቤ ሁለት መቶ ከሚሆኑ እስረኞች ጋር መጋዘን በሚመስል ሰፊ አዳራሽ ውስጥ ታስረናል ይላል። አብዛኞቹ እስረኞች ተጠርጎ በማያውቀው መሬት ላይ ነው የሚተኙት። አንድ ሺህ የሚሆኑ እስረኞች በቃሊቲ ያለውን አነስተኛ ክፍት ቦታ ይጋራሉ። ተላላፊ በሽታ ቢገባ ምን ሊገጥመን እንደሚችል መገመት አያዳግትም፣ ይላል ደብዳቤው። አቻምና መስከረም ወር ላይ ተይዤ ለዘጠኝ ወራት ከታሰርኩ በኋላ ባለፈው ዓመት ሰኔ ወር ላይ ጸረ አሸባሪነት በተባለው አዋጅ መሰረት ጥፋተኛ ነህ ተባልኩ። ጸረ አሸባሪነት የሚለው ሕግ የአሸባሪነት ተግባር መጠንሰስን ማቀናበርን ማሴርንና ሙከራን የመሳሰሉትን ያቅፋል። ሐቁ ግን መንግስትን የሚነቅፉ ጋዜጠኞችን ለማሰር ነው የሚያገለግለው። የ18 ዓመታት እስራት የተበየነብኝ ባልፎ ሐምሌ ወር ላይ ነው። እኔ መንግስትን ለመገልበጥ ያሰርኩበት ጊዜ የለም። ያረኩት ነገር ቢኖር በአረብ ሀገሮች ስለ ተካሄደው ንቅናቄ መጻፍ ነው። አምባገነኑ መንግስት ለውጥ ካላመጣ በኢትዮጵያም ተመሳሳይ ሁኔታ ሊፈጠር ይችላልም፣ ብያለሁ የታሰሩት ጋዜጠኞች አሸባሪዎች ናቸው በሚለው የመንግሥት ክስ ላይም ጥያቄ አንስቻለሁ ሲል እስክንድር ነጋ ገልጿል። በኒውዮርክ ታይምስ ጋዜጣ ላይ የወጣው ደብዳቤ ቀጥሎም በሟቹ ጠቅላይ ሚኒስትር መለስ ዜናዊ አመራር ወቅትም እኔና ባለቤቴ ሰርካለም ፋሲል ታስረን ነበር። ልጃችን እዛው እስር ቤት ነው የተወለደው። ጋዜጣችንም ተዘግቷል ይላል ዩናይትድ ስቴትስ ድምፅ ማሰማት አለባት። ለዲሞክራሲ የመቆምና ዲሞክራሲን የሚረግጡ መንግስታትን በመቃወም የመናገር ኃላፊነት አለባት ይላል ደብዳቤው። ባለፈው ግንቦት ወር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኢትዮጵያን በጎበኙበት ወቅት የሀገሪቱን የኢኮኖሚ እድገት አድንቀዋል። ይህም ለሀቁ ትኩረት እንዳልሰጡ ያመለክታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየዓመቱ በሚያወጣው የሰብአዊ መብት ሁኔታ እንደ አውሮፓ አቆጣጠር ከ2005 ዓ.ም አንስቶ ኢትዮጵያን ሲነቅፍ ቆይቷል። የአሜሪካን አቋም የሚወክለው ያ ዘገባ እንጂ የሚስትር ኬሪን ሞገሳ እንደማይሆን ተስፋ አደርጋለሁ ሲል በኒውዮርክ ታይምስ ጋዜጣ ላይ የወጣው የእስክንድር ደብዳቤ ይተቻል። በመጨረሻም የእስክንድር ነጋ ደብዳቤ ዩናይትድ ስቴትስ በኢትዮጵያ ላይ የኢኮኖሚ ማዕቀብ እንድትጥል ሰብአዊ መብትን ከመርገጥ ጋር በተያያዙ የኢትዮጵያ ባለሥልጣኖች ላይም የጉዞ ማዕቀብ እንድትጥል፣ ሰብአዊ ረድኤት ግን ካለምንም ቅድመ ግዴታ እንዲቀጥል ጠይቋል። ይህ ደብዳቤ የወጣው በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ ሲሆን እንደ ሌሎቹ ዘገቦች ሁሉ አጠር ባለ መልኩ ነው የቀረበው። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።